ጤናና አካባቢ አልጠፋም። ጥረት እየተደረገ ነው፣ ሰፊ ጥረት። እኔ ራሷም ከእሳት ቦታ ነው፣ ስልክሽ ናች ላናግርሽ የፈቀድኩት እንጂ እሳቱ ቦታ ነው ያለ ነው። ጤና ይስጥልኝ፣ የዝግጅታችን ተከታታዮች እንደምንሰነበታችሁ በጥቂት ቀናት ልዩነት የባሌ ተራሮች ብሔራዊ ፓርክ የእሳት ቃጠሎ እንዳጋጠመው ተሰምቷል። የፓርኩን ኃላፊ የአቶ አስቻለው ጋሻውን ድምጽ ነው ያስቀደም ነው። ኢትዮጵያ ውስጥ ከቅርብ ዓመታት ወዲህ የደን ቃጠሎ መደጋገሙ ይነገራል። መንስኤው ምንድን ነው? በደን አካባቢ እሳት ሲነሳ እንዳይዛመት የመከላከያ ስልት ይኖር ይሆን? የሰሞኑን ክስተት መነሻ አድርገን የደን ባለሙያ ምክርንም አካተናል። ለጥቂት ደቂቃዎች አብረን እንቆይ። በየዓመቱ ከ150 እስከ 200 የሚሆኑ ተራራ ወጪዎች የባሌ ተራራዎች ላይ እንደሚወጡ ሳራ ኪንግደም የተባሉ ጸሐፊ ይገልጻሉ። ሳራ ኪንግደም የባሌ ተራራዎች ብሔራዊ ፓርክ ገድላቸውን በዘረዘሩበት ጽሑፍ የባሌ ተራራዎችን ከእሳተ ገሞራ እሳትና መስታወት መሰል በረዶ የተሰሩ ሲሉ ይገልጿቸዋል ጸሐፊዋ። ደመና ጭጋግና ዝናብ አይለያቸውም ያሏቸው የባሌ ተራራዎች በአሁኑ ወቅት በአካባቢው ያለው ደረቅ የአየር ጠባይ ታክሎበት በተደጋጋሚ ሰደድ እሳት እያጠቃቸው ነው ይባላል። በሀያ ቀናት ውስጥ ዳግም ባለፈው ሳምንት በባሌ ተራራዎች ብሔራዊ ፓርክ ውስጥ የተነሳው እሳት ዛሬም ሙሉ ለሙሉ እንዳልጠፋ የፓርኩ ኃላፊ አቶ አስቻለው ጋሻው ለዲደብሊዩ ገልጸዋል። እሳት እንግዲህ ከሀያ ቀን በፊት ጀምሮ ተከስቶ ነበር። የመጀመሪያው ዙር ያው በነበረው ርብርብ የመከላከያ ሰራዊቱ ረድቶን፣ የአካባቢ መስተዳደር፣ ህዝቡ ረድቶን ጠፍቷል። አሁን ከሀሙስ ጀምሮ በድንሽ ወረዳና በጎባ ወረዳ በፓርኩ ድንበር ላይ የአስታ ደን ውስጥ እሳት ተፈጥሮ ከአካባቢው መስተዳድር፣ ከዞን አስተዳድር፣ ከወረዳ አስተዳደር፣ ከፓርኩ ሰራተኞች፣ ከኦሮሚያ ፖሊስ፣ እንዲሁም ከመንግስት ሰራተኞች ጋራ በመሆን እሳቱን ለማጥፋት ለመግባትና ለመቆጣጠር ጥረት እየተደረገ ነው። ባልጠፋም ጥረት እየተደረገ ነው። ሰፊ ጥረት። እኔ ራሷም ከእሳት ቦታ ነው ስልክሽናቼ ለአናግሪሽ የፈቀድኩት። እና እሳቱ ቦታ ነው ያለነው በባሌ ተራራዎች ብሔራዊ ፓርክ ውስጥ እሳት ሲነሳ ቶሎ የማይጠፋበትም ሆነ የጠፋ መስሎ ዳግም የሚያገረሽበት ምክንያት እሳቱን አምቆ በማቆየት የሚቀጣጠል ተክል በስፍራው በመኖሩ መሆኑን የኢትዮጵያ ዱር እንስሳት ልማት ጥበቃ ባለስልጣን የኮሚኒኬሽን ጉዳዮች ዳይሬክተር አቶ ጌትነት ይግዛው ይናገራሉ። የዚህ አይነት የእሳት ቃጠሎ ባለፉት ሳምንታት ለስድስት ቀን እንደዚሁ እዚሁ ባሌ ተራሮች ብሔራዊ ፓርክ አካባቢ ቆይቶ ነበረ። መነሻው በውል ያልታወቀ ነገር ግን የአካባቢው ሕብረተሰብ ብዙ ጊዜ እንደዚህ በእሳት አቃጥሎ አካባቢ ከፍተኛ በመሆኑ አስተዛፎች የሚገኙበት ነው፣ ነፍ ለመብል ነው። ይሄ አስተዛፍ በቀላሉ ነው እሳት የሚያያዘው። እሱ ብቻ ሳይሆን ዋናው ትልቁ ነገር ደግሞ ወደ ስሩ ስንሄድ፣ እንደዚህ እንደ ድንች እና እንደ እንሾሽ ላዛፍ ግንድ አለው ወደ ውስጥ ስሩ ውስጥ የገባ ያን እሳት ይዞ ይቆያልኝ። ብዙ እና ጠፋሁ ብሎ ሰው ከሄደ በኋላ እንደገና ነፋስ ሲያገኝ ተመልሶ የሚያገረሽበት እና የሚነሳበት ጉዳይ ነው ያለ የባሌ ተራራዎች ከባህር ጠለል በላይ 4ሺ ሜትር ከፍታ ላይ የሚገኙ ሲሆን እንዲህ ያለ ስፍራ በሌላ የአፍሪቃ ክፍል እንደሌለ ነው የሚነገረው። እሳት ከተነሳባቸው አካባቢዎች አንዱ የሆነው ቱሉ ዲምቱ ተራራ በኢትዮጵያ ከራስ ዳሸን ቀጥሎ በከፍታው ሁለተኛው ተራራ ነው፣ 4377 ሜትር፣ አንዳንዶችም 4337 ሜትር ነው ይላሉ። የባሌ ተራራዎችን ከጎበኙት አንዷ የሆኑት ሳራ ኪንግደም እንደሚሉት በዚህ ስፍራ እንስሳትም ሆነ ተክሎች እንዲሁም አዋፍ የአየር ጠባዩን የኦክስጅን እጥረቱን ጠንካራውን ንፋስና የፀሐይ ጨረሩን ተቋቁመው ይገኛሉ። የባሌ ተራራዎች ብሔራዊ ፓርክ ኃላፊ፣ ስፍራው በብዝሃ ህይወት የታደለ በኢትዮጵያ ብቻ የሚገኙ እንስሳትና እጽዋትንም ያቀፈ ነው ይሉታል። ፓርክ ውስጥ በጣም ብዙ የዱር እንስሳት አለ። በተለይ አጥቢ የሆኑ የዱር እንስሳቶች ወደ ሰማንያ አይነት አጥቢ የዱር እንስሳቶች አሉ። ከሀያዎቹ ብርቅዬ በሀገራችን ብቻ የሚገኙ በሌላ ዓለም የማይገኙ የዱር እንስሳቶች ናቸው። እነዚህ እነ የደጋ አጋዘን፣ የምኒልክ ድኩላ፣ የባሌ ጦጣ የመሳሰሉት የዱር እንስሳቶች በፓርክ ውስጥ ይኖራሉ። እንዲሁም ደግሞ ከሶስት መቶ አስር በላይ የአዋፍ አይነት ፓርክ ውስጥ ይገኛል። አገር በቀል የሆኑ የዛፍ አይነቶችም ብዙ አይነት አሉ። ለምሳሌ እንደ የአበሽበድ፣ ኮሶ፣ አምጃ፣ ዋንዛ፣ ቀረ፣ ጥቁር እንጨት በጣም ብዙ አይነት የዛፍ አይነቶች ይኖራሉ። ፓርኩ እንዲያም ሆኖ በተደጋጋሚ የእሳት አደጋ በደረሰበት የባሌ ተራራዎች ብሔራዊ ፓርክ ላይ ከሐሙስ ለት ጀምሮ የተነሳው ቃጠሎ ያደረሰው ጉዳትም ሆነ ያካለለው ስፋት ገና አልታወቀም። በነገራችን ላይ የባሌ ተራራዎች ብሔራዊ ፓርክ ባለው የብዝሀ ህይወት ስብጥር ጠቀሜታ ምክንያት ዓለም አቀፋዊ ብሔራዊ ፓርክ ሆኖ በተባበሩት መንግስታት የሳይንስና ባህል ድርጅት ማለትም ዩኔስኮ እንዲመዘገብ ጥረት እየተደረገ መሆኑን ለመረዳት ችለናል። የእሳት ቃጠሎ የሚደጋገመው በባሌ ተራራዎች ብሔራዊ ፓርክ ብቻ ሳይሆን በሌሎች ደን ባለባቸው የኢትዮጵያ አካባቢዎችም ካለፈው አመት ወዲህ የሚያጋጥም ክስተት ሆኗል፣ ይላሉ የኢትዮጵያ ዱር እንስሳት ልማት ጥበቃ ባለስልጣን የኮሚኒኬሽን ጉዳዮች ዳይሬክተር አቶ ጌትነት ይግዛው። ለነገሩ ትልቁ ታሪካዊ ዳራው ሀገራችን ውስጥ በተለይ ሁለት ሺ አስር እና አስራ አንድ ብሔራዊ ፓርኮች ላይ እሳት እንደዚሁ መከሰት ባህሪዎች ታይተዋል። ነፎ አመት የሰሜን ተራሮች ብሔራዊ ፓርክ እንደዚሁ ከፍተኛ የሆነ እሳት ጋር ደርሶ ነበረ። እንዲሁም ካፍታ ሽራሮ ላይ እንደዚሁ ተነስቶ ነበረ፣ ሁመራ አካባቢ ነው። አላይ ደጌ አስቦት፣ እዛም እንደዚሁ አሁን ቅርብ ጊዜ የሀገራችን መከላከያ ሰራዊት በአለዛ ተቀብሮ ነበረ፣ እሱ ህዝቡ እንኳ እዛው እያለ አጋጣሚ እሳት ተነስቶ ነበር እና የሙቀት መጠኑ ትንሽ ከመጨመሩ አንጻር እንደዚህ በቀላሉ መያያዝ የሚችሉ የእንጨት ዝርያዎቹ እሳት እየፈጠሩ እንዲሁም በአካባቢ የሚኖር ሰው እንደኛ የጫካ ማር ለማውጣት በኩበት እሳት ይዞ ይገባልኝ። ሁለተኛው አሁን እንዳልኩትኝ ከብቶችን ለማብላት እንደገና እንደ አዲስ አጨብጭቦ ሲወጣ በጣም ለከብቶች የሚመች መኖ ሆኖ ስለሚያገለግል ያን ለማድረግ እሳት ይለቁበታል። በህገ ወጥ ደግሞ ከሰል የማክሰል ጉዳይም ስለሚታይ በእነዚህ አማካኝነት ከፍተኛ እሳቶች ተከስተው ነበር። ዶክተር ዘውዱሸቱ በአዲስ አበባ ዩኒቨርሲቲ የአየር ንብረትና የደን ሀብት አያያዝ ባለሙያ ናቸው። ኢትዮጵያ ውስጥ ካለፉት አስራ ስምንት አመታት ገደማ ወዲህ በየጊዜው የሚነሳው የደን ቃጠሎ መንስኤው ሊጠና ይገባል ይላሉ። ኖርማሊ ባለፈው አመት ብቻ ሳይሆን በተደጋጋሚ ከዛሬ ወደ 18 አመት አካባቢ ጀምሮ እኔ እንኳን ማስታወሰው ባሌ ላይ እንደዚሁ የእሳት አደጋዎች አለን። ወደ ምዕራብ ኢትዮጵያም በብዛት የደን አለበት አካባቢ እንደዚህ የእሳት ቃጠሎች ይነሳሉ። ይህን ምንድን ነው እነዚህ በተከታታይ የሚነሱ የእሳት አደጋዎች መንስኤያቸው ምንድን ነው የሚለውን የግድ ማወቅ ያስፈልጋል። የደን ይዞታዋ በተመናመነው ኢትዮጵያ የዘርፉን ልማት ለማጠናከር ያለመ የአስር አመት ብሔራዊ መርሃ ግብር ከወራት በፊት ይፋ ተደርጓል። ለአየር ንብረት ለውጥ የማይበገር የአረንጓዴ ኢኮኖሚ ስልቱን እውን ለማድረግ የደን ውድመትና መመናመንን የሚያስቀር ዘዴ መከተል እንደሚያስፈልግም ተገልጿል። የአካባቢ የደንና የአየር ንብረት ለውጥ ሚኒስቴርም ይህን ማድረግ ከተቻለ ብቻ ኢትዮጵያ የታቀደውን የልማት ግብ ማሳካት እንደምትችል አመልክቷል። የብዝሃ ሕይወት ስብጥር የሚገኝባቸውን ደኖች ከእሳት ቃጠሎ አስቀድሞ መከላከል የሚቻልባቸው መንገዶች መኖራቸውን ዶክተር ዘውዱ እንዲህ ዘርዝረዋል። ኢትዮጵያ ውስጥ የደን እሳት አደጋ የሚነሳባቸው ወሮቹ ስለሚታወቁ ከዚህ በፊት በተደጋጋሚ የደን እሳት አደጋ በተከሰተበት አካባቢ አስቀድሞ እሳቱን ለመከላከል የሚያስችል ዝግጅቶች ማድረግ ያስፈልጋል። አንደኛው የደኑ እፅዋት ስብጥር ምን ይመስላል የሚለው መታወቅ አለበት። በተፈጥሯቸው በቀላሉ የሚቀጣጠሉ ይሆናሉ። አንዳንዶቹ ደግሞ እሳት የሚቋቋሙ የሆነና ግንዱ ይለበለብና እሳቱ ወዲያው ይጠፋል ነገር ግን የሚቀጣጠሉ ደኖች ያሉበት አካባቢ በአብዛኛው በአጭር ጊዜ እሳቱ ስለሚሸፍን ወይ የመቆጣጠር አቅም በጣም አናሳ ይሆናል ስለዚህ እንደዚህ አይነት ባለበት አካባቢ የሚደረገው የዝግጅት ስራዎች በአብዛኛው ደኑ ባለበት መሬት ውስጥ የደን ስራ ለማቀላጠፍ ሲባል መንገድ ይዘረጋል ስለዚህ መንገዱንም እንደ አንድ የእሳት አደጋ መሰናክል ማስቀመጥ ይቻላል ነገር ግን ግን ይሄ ትንሽ አስቸጋሪ ይሆናል። ምክንያቱም ኢትዮጵያ ውስጥ ያሉት የደን አካባቢዎች በአብዛኛው ቁልቁለታማ አካባቢዎች ስለሆኑ፣ ጠመዝማዛ አካባቢዎች ስለሆኑ የመንገዱ ስፋት በአብዛኛው ጊዜ እንደ እሳት እንቅፋት ሆኖ ሊያገለግል አይችልም። ሌላው ግን የእሳት አደጋ ማቋረጫ መንገዶችን መዘርጋት ይኸው ምንድን ነው፣ በሁለት ደን መካከል ሰፊ የሆነ እስከ ሀያ ሜትር ርቀት ያለው ደን አልባ መሬትም ማስፋፋትና ማስቀመጥ ያስፈልጋል። ይፈልጋል። ይሄ ደን አልባ መሬት በአብዛኛውን ጊዜ የተጋለጠ አፈር ነው የሚሆነው። እርግጥ ስራዎች ውድ ይሆናሉ፣ ነገር ግን የግድ ደኑን ከማጣት የበለጠ ለሰው ጉልበት የሚከፈለው ገንዘብ ከፍተኛ ሊሆን አይችልም። ከደኑ መቃጠል ጋር ተያይዞ የሚጠፋው ሀብት እጅግ በጣም ከፍተኛ ስለሆነ በቀላሉ ይህንን እነዚህን መሬቶች ማጽዳት ያስፈልጋል። ሌላው አንዱ ከደን አያያዝ ጋር ተያይዞ ያለው ደግሞ ተቀጣጣይ ፀባይነት የሌላቸው ዛፎችን በደን ውስጥ በስብጥር መትከል ያስፈልጋል። የኢትዮጵያ የዱር እንስሳት ጥበቃ ልማት ባለስልጣን በፌስቡክ ገጹ ላይ በባሌ ተራራዎች ብሔራዊ ፓርክ የተነሳውን እሳት ለማጥፋት ከ1500 በላይ የሚገመቱ ሰዎች በስፍራው መሰማራታቸውን አመልክቷል። አድማጮች ለቃለመጠይቅ የተባበሩንን በሙሉ እያመሰገንን ለዕለቱ ያለውን በዚሁ አበቃን። አስተያየት ጥቆማቸው አይለን። ሸዋየ ለገሰ ነኝ። ሰላም ሁኑ።